ቋንቋ በምድር ላይ ያሉ የሰው ልጆችን ሁሉ የሚያግባባ አይነተኛ መሳሪያ ነው። በተለይ ደግሞ የሰው ልጅ በተለያየ መንገድ አገሩን ጥሎ ሲሄድ እንደ ዘላቂ ስንቁ አድርጎ የሚይዘው ባህሉን፣ ትውፊቱንና ቋንቋውን እንዲሁም የመሳሰሉትን ነው። ኢትዮጵያውያንም የስደትና የሰፈራ ህይወት ላለፉት ሰላሳ ዓመታትና ከዚያም በላይ ዕጣ ፈንታችን እንደ መሆኑ መጠን እነሆ በያቅጣጫው ተበትነን እንገኛለን። ተበትነን ባለንበት አገራትም የሚነገረውን ቋንቋ የመማር አንዱ የውዴታ ግዴታችን በመሆኑ ይህንኑም እንደ አንዱ የሕይወታችን አካል አድርገን ተያይዘነዋል። ይሁንና ጊዜያት በረዘሙና አዳዲስ ትውልዶች በተፈጠሩ ቁጥር ቀድሞ ይዘነው የመጣ ነው ቋንቋ በአዲሱ ትውልድ ዘንድ ተቀባይነቱ እያነሰና አልፎ ተርፎም እየተዋጠ መምጣቱን ብዙዎቻችን አስተውለናል። ይሁንና አውስትራሊያ የአዳዲስ ሰፋሪዎችን ባህልና ቋንቋን ከሚያቅፉና እንዲያድግም የተለያዩ ድጋፍን ከሚያደርጉ አገሮች መካከል አንዷ እንደመሆኗ መጠን ትምህርት ቤቶችን በማቋቋም ሰፋሪዎች የራሳቸውን ቋንቋ እንዲማሩ ታደርጋለች። ይህንንም አገልግሎት ከሚሰጡት ትምህርት ቤቶች መካከል እንደ አውሮፓውያኖቹ አቆጣጠር በ935 ዓ ም የተመሰረተው የቪክቶሪያ ስኩል ኦፍ ላንጉጅ አንዱ ነው። ትምህርት ቤቱ አማርኛን ጨምሮ ከአርባ በላይ የሚሆኑ ሌሎች ቋንቋዎችን ከአንደኛ እስከ አስራ ሁለተኛ ክፍል ድረስ ይሰጣል። በአካል ተገኝተው መማር ለማይችሉ ተማሪዎችም የተልእኮ ትምህርትን ያቀርባል። በአሁኑ ሰዓት ትምህርት ቤቱ ከ 14400 በላይ ተማሪዎችን በየቋንቋቸው ትምህርት ይሰጣል። እኛም በየሳምንቱ ቅዳሜ በሜልበርን ከተማ በፉትስክሬ ሁለተኛ ደረጃ ትምህርት ቤት የአማርኛ ቋንቋቸውን በመማር ላይ የሚገኙትን ተማሪዎች ሄደን ጎብኝተን ነበር። የሄድንበት ወቅትም የኢትዮጵያውያን የአዲስ ዓመት ዋዜማ አካባቢ ስለነበረ ተማሪዎቹ የአዲስ ዓመት ዜማዎችን፣ መልእክቶችን ወራቶችንና ሳምንታትን ሲያጠኑ ነበር። የደረስ ነው። የቀድሞ ዘመን ባህልና ወግንም እንዳይረሱ ለነሱ በሚገባ ጽንሰ ሐሳብ በተቀረጸ የእንካ ሰላምትያ ልውውጥ ሲያደርጉም ነበር። ተማሪዎቹ ቋንቋውን ለመማር ያላቸው ጉጉትና የአብሮነት ስሜት የሚያስደስትም ነበር። በመሃላቸው ተቀምጬ አንዳንድ ጥያቄዎችን ጠየቅኳቸው። እነሱም በጋራ ይመልሱ ጀመር። እንደምን ያደራችሁ ልጆች? ደህና ናት። እግዚአብሔር ይመስገን። የአማርኛ ቋንቋ እየተማራችሁ ነው አይደለ! አስተማሪያችሁ ማነው? ምንድን ነው የምታስተምራችሁ? አማርኛ። ሌላስ? አማንበስሙ። ሌላስ? ተረ። ደስ ይላችኋል እዚህ ስለመጣችሁ ስትማር? አዎ። ዛሬ ምንድን ነው የተማራችሁ? እንካ ሰላምታ፣ አዲስ አመት። አዲስ አመት ከዛ ደግሞ ሆየ ሆየም፣ እኔ ቀበሮ ቀብራራ። በጣም ጥሩ። ዛሬ እንግዲህ እንካ ሰላምታ ያንት ጀምራላችሁ፣ ከዛ ደግሞ ቀበሮ ቀብራራ

መናላስ ቤት ገስ የሳምንቱ እኔም በሶብኝ ጎረስ ጎረስ ጎረስ። የሳምንቱ ቀናት ምንድን ናቸው? ሰኞ፣ ማክሰኞ፣ ጥሮ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ። የዓመቱ ወራቶ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ

በቪክቶሪያ ላንጉጅ ኦፍ ስኩል ለበርካታ ዓመታት የአማርኛ ቋንቋውን ሲያስተምሩ ከቆዩት መምህርት ጋርም ጥቂት ቆይታ አድርገን ነበር። ወይዘሮ ጤንነት ታዬ በቪክቶሪያ የቋንቋዎች ትምህርት ቤት የአማርኛ ቋንቋ መምህርት። እንደሚታወቀው ላለፉት በርካታ ዓመታት ከአስር ዓመት በላይ የአማርኛ ቋንቋን የኢትዮጵያውያን ልጆችን በማስተማር ቆይተዋል። በአሁኑ ሰዓት ይህ ትምህርት ቤት በምን ደረጃ ላይ ይገኛል? በቅድሚያ አመሰግናለሁ። በአሁኑ ሰዓት የቪክቶሪያ ስኩል ኦፍ ላንግጅ ከኢትዮጵያ ኮሚኒቲ ብሎም ከኢትዮጵያ ቤተክርስቲያን ጋር በመተባበር ይህን ፕሮግራም በማዘጋጀት ለረጅም ዓመታት ያው እንዳልሽው ቆይቷል። አሁን በአሁኑ ሰዓት እንግዲህ ወደ ሀያ ተማሪዎች የሚሆኑ ይማራሉ። እነዚህ ህፃናቶች እድሜያቸው ከአምስት ዓመት እስከ አስራ አምስት ዓመት ይሆናል። ያው ከዚህ በፊት ሌላ ክፍል ለመጨመርም አስበን የአስተማሪ ያለማግኘት በዛ ችግር ምክንያት ሌላ ክፍል ለመጨመር አልቻልንም፣ ግን በዚሁም በዚች ባለችው በአንድ ክፍልም የምንማረው ልጆቹ የሚማሩት አንደኛ የአማርኛ ቋንቋቸውን፣ ሁለተኛ ባህላቸውን፣ ሶስተኛ ነገር ደግሞ ያላቸውን ማንነታቸውን ምንነታቸውን። ምክንያቱም ቪክቶሪያ ስኩል ሶፍ ላንጅ የሌሎችም ቋንቋዎች ያስተምራል እና አማርኛ አንደኛው ክፍል ነው። እንዳሉት አንድ ክፍል ብቻ ነው ያለው። ልጆቹ ደግሞ ከአምስት ዓመት እስከ አስራ አምስት ዓመት እድሜ ያላቸው ልጆች ነው ያሉት። እንዴት ነው እነዚህን በተለያየ እድሜ ደረጃ ላይ ያሉና የትምህርት ደረጃቸውም በተለያየ ደረጃ የሆኑ ፈረንጆችን አቻችለው ለማስተማር በአንድ ክፍል ውስጥ የሚያደርጉ ጥረት ምን ይመስላል? አያስቸግርም። እኩል ማስተማር በአንድ ክፍል ውስጥ እነዚህ ልጆች፣ ያ በጣም ትልቅ ችግር ነው። ሆኖም ግን አንዳንድ ጊዜ ቮለንተሪዎች መጥተው ያግዙኛል ልጆቹን በመቆጣጠር። ምክንያቱም አሁን ለእነዚህ ልጆች ግማሹ የሃይስኩል ተማሪ ነው፣ ግማሹ ገና ፕሬፕ ተማሪ ነው። እነሱን የተለያየ ስራ ነው ይዤ የማመጣላቸው። አሁን ባለፈው እንዳየነው በአዲስ ዓመት ላይ ያቀረቡትን ዝግጅት በፎቶስክሬ ሞል ላይ ህብረተሰቡ አይቶታል በጣም ቆንጆ ፕሮግራም ነው እንግዲህ በዛ ውስጥ ልጆች ምን ያህል እድሜያቸው የተራራቀና በእድሜም የተለያዩ እንደሆኑ ያው ይታያል። ግን በዛ በቮሎንተሪዎችም እርዳታ ያንን ትምህርት ልጆቹ እንዲማሩ እናደርጋለን። ልጆቹም ደስ ብሏቸው ነው የሚማሩት። ትምህርት ቤቱ ቀደም ሲል እርስም ጠቀስ አድርገውታል ለኢትዮጵያን ቋንቋ ብቻ ሳይሆን የተለያዩ ቋንቋዎችን የሚያስተምር ነው። ሌሎቹ ቋንቋዎች ለምሳሌ እነዚህ ትልልቅ ቋንቋዎች የሚባሉት ልጆቻቸውን እስከ ቪሲኤ ድረስ ማስቀመጥ ችለዋል። ያ ቪሲኤ ደግሞ ለዩኒቨርሲቲ ሁሉ የሚደጉም ውጤት እስከሚሆን ድረስ ነው የሚጠቀሙበትና ኢትዮጵያውያን ተማሪዎች ሁል ጊዜም ልጆቹ ያው መሰረታዊ የሆኑ ነገሮችን ነው በመማር ያሉት። እዛ ያልደረሱበት ምክንያቱ ምንድን ነው? ምንስ መደረግ አለበት ልጆቹ እዛ እንዲደርሱ? ያ ጥሩ ጥያቄ ነው። እኔም ማብር የምጠይቀው ጥያቄ ነው። ከዚህ በፊት ሰዎች ችን በዚህ ኤስቤስ ሬዲዮ ጣቢያ ብዙ ጥሪ አድርገናል። እውቀት ያላቸው ልምድ ያላቸው ሰዎች ቀርበው አብረን ሰርተን አብረን በመስራት ለቪሲ የሚያዘጋጃቸውን ካሪኩለም ለማዘጋጀት ብዙ ጊዜ በተደጋጋሚ ጥሪ አድርገናል። እንግዲህ እንደ አጋጣሚ ሰው የራሱ ህይወት አለው የራሱ ህይወት የሚሯሯጥበት ስላለው ጊዜ ያላቸውን ሰዎች ልናገኝ አልቻለም። ግን አሁንም በድጋሚ ጥሪውን እናቀርባለን። ይቺ አንድ ክፍል ብቻ የሆነች እንግዲህ እስከ ሃይስኩል ያሉ ተማሪዎች ናቸው የሚማሩበት እውቀት ያላቸው በትምህርት እውቀት ያላቸው በዚህ ሀገርም ሲስተም ካሪኩለም የማዘጋጀት እንደዚህ ልምድ ያላቸው ሰዎች አሁንም ድጋሚ ጥሪ እናደርጋለን መጥተው ቢቀርቡና ያንን ካሪኩለም በማዘጋጀት ቤት ቢረዱን። ትምህርት ቤቱ ይሄንን ዝግጅቱን ለመደገፍ ቃል ገብቷል። የምታደርጉትን ነገር አቅርቡልን እንረዳቸዋለን ስላሉ በዚህ አጋጣሚ እውቀት አለን የምትሉ ሰዎች፣ ልምድ ያለን ሰዎች ወይም በኢትዮጵያዊነታችሁ ቋንቋው እንዲያድግ ልጆች በበለጠ ወደ ትምህርት ቤቱ እንዲመጡ ለማድረግ የምትፈልጉ ይሄ ምኞቱ ያላችሁ ፍላጎቱ ያላችሁ ሰዎች በዚህ አጋጣሚ ብትቀርቡ ያ ጥሩ ለአማርኛው ትምህርት ቤት እድገት ይኖራል። ምክንያቱም አማርኛ ትምህርት ቤት ብቻ ነው የቪሲኢ ደረጃ የሌለው ለምን ካሪኩለም ማዘጋጀት ስላልቻለ እና አሁንም ለ እድገቱ ለትምህርት ቤቱ ሆነም ለተማሪው፣ በተለይ ለህብረተሰቡ፣ ለወጣቱ ክፍል በጣም በፍላጎት ነው መጥተው የሚማሩት ልጆቹ። እና እነዚህ ልጆች በፍላጎት የሚመጡትን የቪሲኢ ቢማሩ አንደኛ ክሬዲት አላቸው ወደ ዩኒቨርሲቲ ሲገቡ፣ ሁለተኛም ደግሞ ቋንቋው እውቅና አግኝቶ እድገት ያገኛል። ብዙ ጥቅሞችን ለህብረተሰቡ ስለሚሰጥ በዚህ አጋጣሚ ድጋሚ ጥሪ እናስተላልፋለን። በተለያየ አጋጣሚ እናቶችንና አባቶችን ሳገኝ ጠይቃለሁ። ሜልበርን ውስጥ የአማርኛ ቋንቋ ትምህርት ቤት እንዳለ ታውቃላቸው ወይ ብዬ ስላቸው አናውቅም የሚሉ ብዙ ሰዎች አሉና ነውና ለማያውቁት ሰዎችስ የሚያስተላልፉት መልዕክት ምንድን ነው? አሁንም ደግመዋለሁ ከዚህ አጋጣሚ በኤስቢኤስ ሬዲዮ ጣቢያ በተደጋጋሚ ሁልጊዜ ጊዜ ጥሪ እናድርጋለን። ሁልጊዜ ጊዜ በየአመቱ ትምህርት ቤቱ ክፍት ነው፣ ተማሪዎችን ይቀበላል። ግን ይሄ ሁለተኛ ክፍል እንኳን እንዳይከፈት የሆነው ሰዎች ኮሚትድ አይሆኑም። ትምህርት ቤቱ ተማሪዎች ተመዝግበው እስከ ዓመቱ መጨረሻ ክፍሉን መሳተፍ እንዳለባቸው ይናገራል። በዚህ አጋጣሚ ደግሞ በእኛ ህብረተሰቡ ያለው እንግዲህ ነው የኔ አስተሳሰብ ነው ካገኘሁት ልምድ ማለት ነው የእንግሊዝኛ ቋንቋ ትምህርት የተለያዩ የስፖርት አክቲቪቲዎች የተለያዩ ኮሚቴ አክቲቪቲዎች ቅዳሜ ዕለት ስለሚደረጉ ትምህርት ቤቱን ቅዳሜ ዕለት ስለሚካሄድ ወላጆች ደግሞ በተለያየ አጋጣሚ ለተለያየ ነገር ቅድሚያ ስለሚሰጡ የአማርኛ ትምህርት ቤት ተመዝግበው ትንሽ የሰዓቱን እጥረት አለ። እን ከዚ በፊት ጥሪ አድርገን ብዙ ሰዎች መጥተዋል። ግን ያንን በቀጣይነት በተከታታይነት አይሳተፉም። ለምን የሂሳብ የእንግሊዝ እርዳታ የሚሰጡ ሌሎች ትምህርት ቤቶች በቅዳሜ ቀን በዛ ዕለት ነው የሚያደርጉት እና ያንን ቀን እንደውም እኛ ማትስና እንግሊሽ ግለሰቦች ለመጀመር እንግዲህ ፕሮግራም አላቸው የማትስና የእንግሊዝን ጥናት ለማስጠናት ያንን ፕሮግራም ከኛ ጋር መተባበር ሰዓቱን ከተስተካከለ ሞር ተማሪዎች እንደሚመጡ ነው። እና አሁንም የአማርኛ ትምህርት ቤቱ ክፍት ነው ልጆችን የመቀበል አሁን አንድ ሴሚስተር ነው የቀረው፣ ግን ለሚቀጥለው ዓመት ምዝገባው እየተጀመረም ስለሆነ ወላጆች በዚህ አጋጣሚ ቢመዘገቡ ልጆቻቸውንም በቋንቋም በባህልም፣ በተለይ በተለይ ልጆች በአማርኛ ትምህርት ቤቱ በሚሰበሰቡበት ጊዜ አንድ አይነት ቋንቋስ ልጆች በጣም ነው ያንድን አብሮ መሆናቸውን የሚፈልጉት። በዚህ አጋጣሚ ደግሞ ልጆች አሁን ለምሳሌ ቅዳሜ ቅዳሜ ከባድ ነው ከሰኞ እስከ አርብ ተምረው ቅዳሜ ተማሩ መባለት ከባድ ነው ግን ልጆች ቶሎ ያድጋሉ። ወላጆች በዚህ በእድሜያቸው በትንሽነታቸው ቋንቋ ካላስተማሩ ልጆቹ ካደጉ፣ በጣም በሀይ ስኩል ትምህርት ቢዚ ነው የሚሆኑት። እንደገና ደግሞ ሁለተኛ ፕሮግራም፣ ሌላኛው ፕሮግራም አብር የማካሄደው ይሄ በፈቃደኝነት ነው። ትምህርት ቤት በሚዘጋ ጊዜ የልጆች ስኩል ሆሊዴ ፕሮግራም እናዘጋጃለን። ያንን የምናደርገው ለምንድን ነው የልጆች ትምህርት ልጆቹ በአማርኛ ትምህርት ቤት የሚሳተፉ ከሆነ ይሄንን እንደ ለአንድነታቸው አንድ ላይ የሚሄዱበትን አንድ ላይ የሚጫወቱበትን ትምህርት ትምህርት ብቻ ሳይሆን አብረው ደግሞ ፈን ጨዋታ ስላለ በዚህ አጋጣሚ ፕሮግራማችን የተሟላ ከሰኞ እስከ አርብ ትምህርት በትምህርት ጊዜ ከዛ ለን በስኩል ሆሊዴ ጊዜ ደግሞ የመዝናኛ ፕሮግራምን በማዘጋጀት ልጆችን ትምህርት እንዳይሰለች፣ በትምህርት እንዳይደክሙ፣ ቋንቋቸውን እንዲወዱ፣ ባህላቸውን እንዲወዱ፣ ማንነታቸውን እንዲያውቁ። አብሮ ማደግ ቀላል አይደለም። አብሮ አደግ ጓደኝነት ቀላል አይደለም። አብሮ ያደጉት ልጆች እንግዲህ ይህንን እንኳን ማስተማር ከጀመሩ ትንሽ ሰንበት ተብሏል። ሕፃን ሆኖ ሲያስተምራቸው የነበሩ አሁን ያደጉ ልጆች አሉ። እነሱ በልጅነታችን እያሉ የሚያደርጉትን ትውስታ አብሮ የሚጫወቱትም ጓደኝነታቸው እንዲጠናከር ያደርጋል። እና ይህም ተጨማሪ ፕሮግራማችን ነው። እናመሰግናለን ሳለስ ምንም እንኳን ተማሪዎቹ ከሀገራቸው ርቀው ቢኖሩም የኢትዮጵያውያንን አዲስ ዓመት መሰረት በማድረግ ለራሳቸው የሚገቡትን ቃልና ምኞታቸውን ከመግለጽ አልቦዘኑም ነበር። እኔ ማንበብ እና መጻፍ ነው የምፈልገው በዚህ አመት። እኔ አማርኛ ማወቅ እፈልጋለሁ። ለዚህ አመት እኔ አማርኛ ማንበብ መጻፍ እፈልጋለሁ። እኔ መጻፍ እና ማንበብ እፈልጋለሁ። አይ ዋንት ቱ ሪድ አማርኛ አማርኛ ማንበብ እና መጻፍ የኢትዮጵያን ነጻነት እኛ በሜልበር አዳጊ ሕፃናት የኢትዮጵያን አዲስ ዓመት እንቁጣጣሽ በዓል ምክንያት በማድረግ የአማርኛ ቋንቋ ትምህርት ቤታችን ወክለን እንኳን አደረሳችሁ እንላለን። መልካም አዲስ ዓመት፣ መልካም እንቁጣጣሽ ለሁላችን የሚሆኑን በቪክቶሪያ ላንጉጆፍ ስኩል ስር የሚገኘውን የአማርኛ ቋንቋ ትምህርት ቤት መሰረት በማድረግ ያጠናቀርነው አጠር ያለ ዝግጅት ይህንን ይመስል ነበር። ለኤስቤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።